the voice of America. ባለፈው ሳምንት መጀመሪያ የተጠናቀቀውን የኢትዮጵያ መንግስትና የኦጋዴን ነጻ አውጭ ግንባር ይመለከታል። ዳዊት ገልሞ ነው ከናይሮቢ ያደረሰን። የኢትዮጵያ መንግስትና የኦጋዴን ነጻ አውጭ ግንባር ድርድር ከጀመሩ ሃያ አራት አመት ሆኗቸዋል። በዚህም ለድርድር አርባ ጊዜ ቢገናኙም እስካሁን ግን ከስምምነት መድረስ አልቻሉም። በቅርቡ የተደረገው የሶስት ቀናት ድርድርም ለሌላ ድርድር ቀጠሮ በመያዝ ተጠናቋል። በ1998 የኦጋዴን ነጻ አውጪ ግንባር ተደራዳሪ በመገደሉ የፊት ለፊት ድርድሩ ቆሞ የነበረ ሲሆን በ2012 በኬንያ መንግስት አደራዳሪነት እንደገና እንዲጀመር ሆኗል። ከአደራዳሪዎቹ አንዱ የሆኑት የኬንያ ጋሪሳ ግዛት ገዢ አቶ አሊ ኮራኔ ከ2012 ወዲህ የኡጋዴን ነጻ አውጪ ግንባርና የኢትዮጵያ መንግስት የአሁኑን ጨምሮ አራት ጊዜ እንደተገናኙ ገልጸው የአሁኑን ድርድር እንዲህ ያስቀምጡታል። አሁን የተካሄደው የሁለቱም ወገኖች ተወካዮች ተሟልተው የተገኙበት ዋናው ድርድር ሳይሆን ከዋናው ድርድር በፊት መከናወን በሚገባቸው ሁኔታዎች ላይ የወገኖቹ ተወካዮች የተመካከሩበት ስብሰባ ነው ከሁለቱም ወገኖች አራት አራት ሰው ተልኳል እነርሱ ድርድሩን ያመቻቻሉ በንግግሩ ወቅት ሁሉም ጉዳዮች ቀርበዋል የፖለቲካ የጸጥታ ማኅበራዊና ምጣኔ ሀብታዊ የሀብት ክፍፍል ሰብዓዊ መብቶችና ሰብዓዊ ጉዳዮች ሁሉ ናቸው የተነሱት የኦጋዴን ነጻ ውጪ ግንባር በሳምንቱ ማብቂያ በኬንያ ከሚገኙ የኦጋዴን ማህበረሰብ ጋር እየተደረገ ስላለው ድርድር መክረዋል። በዝግጅቱ ላይ የነበሩት የኦጋዴን ነጻ ውጪ ግንባር ውጪ ግንኙነት ኃላፊ አቶ አብዱራህማን ሜሪን የድርድሩን ሁኔታ እንዲህ ያብራራሉ። ይህ ስብሰባ ሚቲንግ ሐሳብ ለማብላላት የተደረገ ነው። ከሁለቱም ወገን የተውጣጡ ሰዎች ነበሩ። የኛ ሐሳብ ስለ ወደ ፊቷ ኢትዮጵያ በአጠቃላይ በተለይ ደግሞ ስለ ኦጋዴን የሰላም ሁኔታ ያለንን ተቃውሞ ለኢትዮጵያ መንግሥት ለማሳወቅ ነበረ። የኢትዮጵያ መንግሥትም በኦጋዴን ስላለው የሰላም ሁኔታ ሐሳቡን ነግሮናል። በጉዳዩ ላይ ሐሳብ ተለዋውጠናል። የኛ ጥያቄዎች ምን እንደሆኑ እነርሱ ያውቃሉ። እኛም እነርሱ ምን እንደሚፈልጉ እናውቃለን። በኮንፈረንሱ ጭብጥ ላይ ቴክኒካዊ ችግር ነበረ። ሂደቱ እየቀጠለ ያለ ነው፣ ምክንያቱም የንግግሮቹም አካል ነው። የኢትዮጵያ ተቃዋሚዎችና ሌሎችም ቡድኖች በሀገር ውስጥ እየተደራደሩ ናቸው። እኛም ከኢትዮጵያ ተቃዋሚዎች ጋር መደራደር እንፈልጋለን። እኛ መነጋገር የምንፈልገው ከኢትዮጵያ መንግሥት ጋር ብቻ ሳይሆን በአጠቃላይ ከኢትዮጵያ ሕዝብ ጋርም ነው። ከትላንት ወዲያ በናይሮቢ የኡጋድን ተወላጆች ምክክር ሲያደርጉ አንድ ስሙ እንዲገለጽ ያልፈለገ የኡጋድን ተወላጅ የኡጋድን ነጻ አውጭ ግንባር እያደረገ ስላለው የሰላም ድርድር የአካባቢው ተወላጆች እንዴት ይመለከቱታል ብዬ ጠይቀው ነበር። ድርድሩ ያው በሰላም ቢያልቅ የሁላችንም ምኞት ነው፣ ምክንያቱም ብዙ ዓመታት ነው ጦርነቱ እየተካሄደ የነበረው። ስለዚህ ተደራድረው በሰላም ቢጨርሱት መልካም ነው የሚል አስተያየት ነው ያለኝ። ቀጣዩ የሰላም ድርድር በቅርቡ ይካሄዳል ተብሎ ቢነገርም ቀነ ገደብ ግን አልተቆረጠለትም። የኦጋድን ነጻ አውጪ ግንባር የውጭ ግንኙነት ኃላፊ አቶ አብዱራህማን ሜህሪ ለወደፊቱ ንግግር በአዲስ አበባ የሚሆነ ነገር ይወስናል ሲሉ መልስ ሰጥተዋል። ስለ ድርድሩ የኢትዮጵያ መንግስት ግን እስካሁን በይፋ የገለጸ ነገር የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።